ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናል በምዕራብ ኦሮሚያ ሕግና ስርዓትን ያልተከተለ የጅምላ አስር እየተፈጸመ ነው ሲል መንግስትን ወቀሰ። የኦሮሚያ ክልል በበኩሉ የሰዎችን ሰብአዊ ክብር በሚያዋርድ ሁኔታ የሰብአዊ መብትን የሚጥሱ ሰዎች ለሕግ እንዲቀርቡ በመገፋፋት ፋንታ መንግስት ለምን እርምጃ ወሰደ ተወሰደ እርምጃስ በሚል ተቃውሞ ማሰማት እጅግ አሳዛኝ ነው ሲል አማሯል። ጽዮን ግርማ ዝርዝሩን ይዛለች። አምነስቲ ኢንተርናሽናል የኢትዮጵያ መንግስትን ወቅሶ ባወጣው ሪፖርት ከኦሮሚያ ክልል ከምስራቅ ጉጂ ዞን ሰባ አምስት ሰዎች ከሆሮ ጉድሩ ወለጋ ደግሞ ቢያንስ 30 በአጠቃላይ አንድ መቶ አምስት የመንግስቱ ተቃዋሚ የሆኑ የፖለቲካ ፓርቲን የሚደግፉ ሰዎችን በጅምላ አስሯል ሲል ከሶታል የሪፖርቱን ይዘት ለአሜሪካ ድምፅ ያብራሩት የአምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍሳሀ ተክሌ ቦታው ለረጅም ጊዜ በኮማንድ ፖስት ስር እንደነበር አስታውሰው መስከረምና ጥቅምት ላይ ረገብ ብሎ የነበረው እስር አሁን በድጋሚ መጀመሩን ተናግረዋል። ስሩን ተከተለ ነው። ይህ ደግሞ ፍርድ ቤት አይቀርቡም ሰዎቹ የምንም የህግ ከለላ አያገኙም ማለት ነው። የታሰሩበት ምክንያት የማይነገራቸውን ብዙ ጊዜ እነዚህ የሚፈጸሙ ጥሰቶች ከህግ ውጭ ናቸው። ዓለም አቀፍ የሰብአዊ መብት ህግንም የኢትዮጵያን ህግን የሚጥሱ ናቸው። አንድ ሰው ከታሰረ ጊዜ ጀምሮ በአርባ ስምንት ሰዓት ውስጥ ፍርድ ቤት መቅረብ አለበት። የታሰረበት ምክንያት ሊነገረ ይገባል። የሚያዝበት ሁኔታም የሰብአዊ ክብሩን የማይነካ ሰብአዊነትን ያሟላ መሆን አለበት ና ብዙዎቹ በአንድ ቦካ ልዛታ ላይ ታጉረው ነው ያሉት። ወደ ቤት አይቀርቡም። የተከሰሱበት ምክንያት አይነገራቸውም። የሚነገራቸው ነገር ያው ሸኔ ሸኔ እየተባለ ነው እንጂ እንደዚህ ያርገሃል ወይ ቀል ንትዳርገሃል በሳትፈሃል መረጃ ቀብላል የሚባል ነገር የለም እ ብዙዎቹ ሰዎች ባለፉት በዚህ ሰንከሌና ጦር ላይ ላይ በነበሩት ስሮች ውስጥ ታርጌት ተደርገው ወይ ደግሞ በዛ ውስጥም ታስረው የነበሩ ሁለት ወር ሶስት ወር ቆይተ የነበሩ ሰዎች ናቸው። ያንም ቢሆን ክስ መሰረትባቸው ለሁለት ወር ለሶስት ወር የቆዩ ሰዎች ናቸው እና የታወቁ ሰዎችን ታርጌት ያደረገ ወይም እነሱ ላይ እያተኮረ እስር ነው። የኦሮሚያ ክልል የብልጽግና ፓርቲ ህዝብ ግንኙነት ኃላፊ አቶ ታዬ ደንዳአ ይህንን የአምነስቲን ክስ አልተቀበሉትም። መንግስት ዜጎችን ካስከፊ ሰቆቃ ለመታደግ ና ህግ ለማስከበር ተንቀሳቀሰ እንጂ የፈጸመው የመብት ጥሰት የለም ይላሉ። በዛ አካባቢ ከመጣ ወዲህ በጣም አስከፊ ችግሮች የነበሩ እነዚያን ችግሮች ለመፍታት መንግስት እጅግ በጣም ብዙ ስራዎችን ሰርቷል። በሰላማዊ መንገድ ችግሩ እንዲፈታ ጥረት አድርጓል። ለረጅም ጊዜም ብዙ ችግር እየተፈጠረ አመራር ተገደለ፣ ዜጎች የእለት ተእለት ስራቸውን እንዳይሰሩ ታመመ፣ እንዳይታከም፣ እንዳይማሩ ተማሪዎች። ያ ብቻ ሳይሆን ከአጎራባች ክልል ቤኒሻንጉል ወደዛ አካባቢ ወደ ሌሽንግልና ይመጡ የነበሩትን መንገድ ላይ ተገለው፣ ችግር ተነስተው፣ ህዝብ ተፈናቅለው፣ በጣም በርካታ ችግሮች ነበሩ። ያንን የጀመርነው መንገድ ወደኋላ እንዳይመለስ በርካታ ጥረት አድርጓል። ኢቭን የውጭ ዜጎች ሳይቀው ተገለው የተቃጠሉ አሉ። ያ በጣም ችግር ነበረ እና ከጦርነት ይልቅ በሰላም ነገሮችን መፍታት ያስፈልጋል ብሎ አምኖ ሰራ የነበረው ግን ያ አልተቻለም። እየሆነ ያለው ህዝቡ በጣም አስከፊ ሁኔታ ውስጥ ስለሆነ መንግስትም እርምጃ ወስዶ የህግ የበላይነትን ማረጋገጥ አለበት የሚል ከህዝቡ ጥያቄ ነበረ። ህዝቡን ያሳተፈ ስራ ነው የተሰራው እና በጅምላ የተወሰደ ነገር የለም። የችግር ፈጣሪዎች ሽፍቶች በሰላማዊ መንገድ እንቢ ያሉ በትድድርም ድርጅታቸው ጭምር እነዚህ ሽፍቶች ናቸው። እኛን የሚወክሉ አይደሉም። ስለዚህ የህግ በላይነት መከበር አለብን፣ በዛ ላይ እኛም እንከባበራለን ብለው የወሰኑት ጉዳይ ነው እና እዛ አካባቢ ሰዎች እንደሚታፈኑ ብዙ ነገሮች እንደሚሰሩ ሁሉ ይታወቃል እና እየተወሰደ ያለው ያ መንግስት ህግን እና ህግን ክፍክሎ ያደረገው እንጂ ከህግ ያፈነገጠ ከጉዳዩ ጋር ተያዥነት የሌላቸውን ሰው ምናልባት ያው በእንቅስቃሴ ውስጥ በስራ ውስጥ በስህተት የሚያዝ ሰው አይኖርም አይባልም፣ ሊኖር ይችላል። ግን እሱ ተጣርተው ይለቀቃል። ከዛ ባሻገር ግን በአካባቢ ያለውን የስርአት አልበኝነት ህብረተሰቡን ያስቸገረ ያስተቃየ ሁኔታ ለማስተካከል የተደረገ ነው እንጂ ከዛ ውጭ ፍላጎትም የለም የተሰራ ነገርም የለም ማለት ነው። በአካባቢው ላይ የታጠቀ ኃይል በሰላማዊ ዜጎች ላይ ያደረሰውን ጥቃት ለመከላከል የተወሰደ እርምጃ ነው የሚለውን የመንግስት ምላሽ ይዘን የአምነስቲውን የአፍሪካ ቀንድ ተመራማሪ አቶ ፍሳሐ ተክሌን አስተያየታቸውን ጠየቅናቸው። የታጠቁ ኃይሎች እንዳንዱ እናቃለት እዛ አካባቢ ላይ ሰጠታ ችግር አለ። ግን እነዚህ ሰዎች እና የታጠቁ ኃይሎች ላይ የሚወሰዱ እርምጃዎች በሰላማዊ መንገድ ሀሳባቸውን ከሀይል ራቀ መልኩ የሚገልጹ እና የሚዝንጀሩ ሰዎች እነሱ ላይ ማታርጌት ማደረግ የለበትም። ታጥቀው ችግሩን የሚፈጥሩት ሰዎች ለይቶ ነው የሚወሰደው እርምጃ መሆን ያለ። ስለዚህ አሁን እነዚህ የነበሩት ያየናቸውን እስሮች በሙሉ ብዙዎቹ የከተማ ሰዎች፣ ሰላማዊ ኑሮ የሚኖሩ ሰዎች ናቸው። እንደዛም ሆኖ ምናልባት በወንጀል ተሳትፈው ሊሆኑ ይችላሉ። ያ ማለት ግን የህግ ከለላ ላገኘ ይገባው ማለት አይደለም። ለምሳሌ ቅድም እንዳልኩት በአርባ ስምንት ሰዓት ውስጥ ፍርድ ቤት መቅረብ መቻል አለባቸው። የታሰሩበት ምክንያትና የያዙበት ምክንያት በግልጽ ሊነገራቸው ይገባል። ከዛ በኋላ ደግሞ ምርመራው ተጠናቀው ቶሎ መቅረብ አለባቸው እና እነዚህ ነገሮች አለመሟላታቸው ነው ዋነኝነት አቶ ታዬ ደንዳ ጥያቄውና ወቀሳው አግባብ ይሆን የነበረው ለምን እስካሁን ህግ አላስከበራችሁም የሚል ቢሆን ነበር የሚል ምላሽ ሰጥተዋል። በዛ አካባቢ ህብረተሰቡ ችግር ውስጥ ነው የነበረው። ያ ችግር መቀጠል የለበትም፣ እሱ መስተካከል አለበት። ያ ካልተስተካከለ መንግስትም ኃላፊነቱን ተወጥቷል ለማለት ስለሚያስቸግር ህግን ማስከበር ህዝብ በሰላም ወጥቶ በሰላም መግባት እንዲችል ማስቻል የመንግስት ኃላፊነት ስለነበረ ከአሁንም ይሄን ባለማድረጋችን የውጭም ይሁን የውስጥ ሀይል ይቃወመን ቢኮንነን በጣም ጥሩ ነው ነው የምንለው። እዛ አካባቢ ግን እጅግ በጣም በከፋ ሁኔታ በሰው ላይ ፕላስቲክ እያንጠባጠቡ የሚያቃጥሉ የሰው ልጆችን የሚያፍኑ እናትና ልጅ አንድ ላይ የሚደፍሩ ባቶችን በልጆቻቸው ህጻናት ልጆች ፊት የሚገሉ እጅግ በጣም አረመኔያዊ ተግባር የሚፈጽሙ ሰዎች እዛ አካባቢ ሕግ ቁጥጥር ስር መዋል አለበት ብሎ መንግስት ሲነሳ በዚህ ደረጃ ተቃውሞ መነሳቱ እጅግ በጣም የሚያሳዝነን ነው የሚሆነው። ለምንድን ነው የሕግ በላይነትን ያላስከበራችሁ ብንባል ይሄ አግባብ ነው የሚሆነው ማለት ነው። ሙሉ ስሜን አትጥቀሺ፣ ዲኮ በይኝ ያለ አንድ አካባቢው ተወላጅ አነጋገር ነበር። ዲኮ በአሁን ሰዓት አዲስ አበባ ከተማ ቢሆንም ተወልዶ ያደገው ግን በዛው አካባቢ ነው። አሁን ቤተሰቦቹ እዚያው ናቸው። በቅርቡም አካባቢውን ተመልክቶ መጥቷል። በየጊዜው ከአካባቢው ወደ አዲስ አበባ የሚመጡ ሰዎችን እያነጋገረ መረጃ እንደሚሰበስብ ነግሮኛል። ዲኮ እንደሚለው በጸጥታ መደፍረስ በኢኮኖሚው መውደቅና ሰላማዊ እንቅስቃሴ በማጣት ዋናው ተጎጂ ማህበረሰቡ ነው ይላል። በተጨማሪም ደግሞ በአሁኑ ሰዓት መንግስት እርምጃ ለመውሰድ ሲገባ እርምጃውን የሚወስደው ከማህበረሰቡ በወጡ ልጆች ላይ በመሆኑ ህብረተሰቡ በሁለቱም በኩል አጣብቂኝ ውስጥ ገብቷል ይላል። የሆነውንና የሆነ ያለውን ነገር ለመናገር አንደኛ ህብረተሰቡ ፍርሃት ውስጥ መሆኑን፣ ሁለተኛ ደግሞ የስልክ አገልግሎት አለመኖሩን እንደ ችግር ያነሳል። ሰው በፍርሃት መካከል ውስጥ ነው ያለው። ትልቁ የሚፈራው ሀይል መንግስት ነው። መረሳት የሌለበት እነዛ ታጣቂ የሚባሉት እኮ የማህበረሰቡ ልጆች ናቸው። ቶታሊ እነዚህ ማህበረሰብ ልጆችን አውጥቶ እንካ ልጄን ብሎ ማንም የሚሰጥ አካል ላይኖር ይችላል። መንግስት በራሱ መካኒዝም እነዚህን ነገሮች ፈልጎ ወይም በራሱ የደህንነት መረቦች እየተጠቀመ ማውጣት ይቻል ይሆናል። ማህበረሰቡን ግን ይህንን አውጥተህ እነዚህን ሰዎች አሳልፈህ ስጣቸው ብለህ ብትል ማህበረሰቡን ላይሰማ ይችላል፣ ላይቀበል ይችላል። ለጊዜም ሰዎችን በተወሰነ መልኩ ደግሞ አስማምተው መረጃን ከነሱ መቀበል ይቻል ይሆናል። ግን መረጃ የሰጠው አጋል ደግሞ ደነክስን የሚደርስበት ነገር አስፈሪ ነው። አብዛኛው ሰው እዛ ነው ያለው ሸሽቶ የወጡም ሰዎች አሉ። ለምሳሌ ከአንድ ሁለት ቀን በፊት አንድ ሰው እንዳጋጣሚ አጋጣሚ እግረ መንገድን የማውቀውን ሰው አግኝቼ ነበረ። ሸሽቶ ነው የወጡ ጮን ያለው ኢኮኖሚ ድቀት ቀላል አይደለም። ሰዎች ስራ ሰርቶ የሀገራችን ሁኔታ የታወቀ ነው። ኑሮ ከእጅ ወደ አፍ። ስለዚህ ሰው ካልሰራ ኬትም ልመጣለት አይችልም። ኢኮኖሚ እየከበደ የትመጣ ስርአት አልበኝነቱ የተስፋፋ ነው የሚመጣው ስለዚህ ያለው አቅም ያለው ዘመድ ያለው ወደ መሀል የመሸሽ ነገር አለ። ሌላም ደግሞ ወጣቶች ኮማንድ ፖስትንም ከመፍራት ወደ ከተማ ይመጣሉ፣ ወደ አዲስ አበባ ይመጣሉ። ዲኮ መፍትሄ ነው ያለውንም ይናገራል። ችግሩ ነበር ከመጀመሪያው፣ አሁን ግን ተባባሰ። የማጥራቱ ዘመቻ እውነት ለመናገር እንደሚታሰበው በጦርነት የሚቻል አይደለም። ጦርነትን በሰዎች ታሪክ ውስጥ እናውቃለን። ጦርነትን ማሸነፍ ከባድ። አውደ ውጊያን ማሸነፍ ይቻላል። በአንድ ቦታ የተፈጠረውን ችግር ህዶ ተዋግቶ ለተወሰነ ጊዜ ፎይታ ማግኘት ይቻላል። ያደጉ ሀገራትም ቶታሊ ጦርነትን አላሸነፍም። ስለዚህ የገቡበት ጦርነት ቀላል አይደለም። ስፔሲፊክሊ ከታጣቂዎች ወይም መንግስት እንደሚለው ከዛ አካባቢ ከሚንቀሳቀሰው የኦነግ ሰራዊት ወይም ደግሞ ከመከላከያ ሰራዊትን የሚያደርሰው ጥቃት ለማምለት ወደ ኦነግ የማላከፉ ችግር ቶታሊ ጦርነቱን አሸንፈው አካባቢውን ሰላም የማድረግ ደስ በቀላሉ እንደዚህ የሚቻል አይደለም። በጦርነት አይቻልም። ኮንስ የሆነ ከማህበረሰቡ ጋር በማህበረሰቡ ውስጥ ካሉ ታዋቂ ሰዎች ከወጣቶች ጋር ከሃይማኖት አባቶች ጋር ሁሉም ሰው እዛ አካባቢ ቶታሊ ከስቴክ ሆልደርሶች ጋር የማያቋርጥ ምክክር ካልተደረገ የማህበረሰቡን ችግር የበለጠ የማይወጣበት አዘቅት ውስጥ ከማግባት ፈይደው ጦርነቱ የሚያመጣው ለውጥ አለ። የኦሮሚያ ክልል ብልጽግና ፓርቲ ህዝብ ግንኙነት ኃላፊ አቶ ታዬ ደንዳ በበኩላቸው መንግስት ወደ እርምጃ ከመግባቱ በፊት ሽምግልናውን ሞክሮ እንደነበረ ያስታውሳሉ። በእርግጥ እነሱም የሚያውቁት አይመስለኝም። አላማቸው የድርጊቱ ያንን ቡድን የሚመራው መሮ የሚባል ሰውዬ አንድ ወቅት ላይ ሽማግሌዎች ከዚህ ተልከው ነገሩ በእርቅ ማለቅ አለበት፣ ህዝቡ ለተጨማሪ መጋለጥ የለበት፣ እናንተም የምትፈልጉት ነገር ካለ የዲሞክራሲ መዳሩም ሰፍቷል እና ሁሉን ነገር በሰላም መጨረስ ነው፣ ለሀገርም ለህዝብም የሚጠቅመው እሱ ነው ብሎ ሲሄዱ እኔ ህዝቡ ራሱ ነጻ ወጥቻለሁ የሚል ከሆነ ዝንጀሮና ከርከሮ እነዚህን ነጻ ለማውጣት ይዋጋ አለው እንጂ እኔ አልመለስም የሚል አቋም ነው የያዘው። ይሄን ይታወቃል በግልጽ ማለት ነው። አላማቸው ምን እንደሆነ እነሱም የሚያውቁት አይመስለኝም። በጣም የሚያሳዝን ነው። ደግሞ በእንደዚህ አይነት ሁኔታ ይሄ ህብረተሰብ በጣም አስከፊ ሁኔታ ስር በነበረበት እናት በልዩ አሬሳ ላይ እንድትቀመጥ በተገደደችበት በጅምላ ሰው ሲጨፈጨፍ በነበረበት አል እንድሉ ኖሮ በጣም ጥሩ ነበረ። ያንን ሲያደርግ የነበረ ኃይል አጠቃላይ ተክልሉ እጁን ባነሳበት ማግስት እንደዚህ አይነት ትግል ነው መጀመርም አጠቃላይ አላማ ያለ የማይመስለኝ። በመጨረሻ በመጨረሻም አቶ ታዬ መንግስት ህግን ለማስከበር ጠንክሮ ይሰራል ህግንም ያስከብራል ብለዋል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።